Report በአዲስ አበባ ሲካሄድ የቆየው 39ኛው የአፍሪካ ህብረት የመሪዎች ጉባኤ ተጠናቀቀ። ጉባኤው የተካሄደው ዘላቂ የውሃ አቅርቦትና ደህንነቱ የተጠበቀ የንጽህና አጠባበቅ ስርዓቶችን ማረጋገጥ ለአጀንዳ 2063 ግቦች ሲኬታማነት በሚል መሪ ሀሳብ ነበር። መሪዎቹ 48ኛው የአፍሪካ ህብረት የስራ አስፈጻሚ ምክር ቤት መደበኛ ስብሰባ ላይ ውይይት ባደረጉባቸው አጀንዳዎች ላይ መክረው ነው የተጠናቀቀም። የውሃ ደህንነትና የንጽህና አጠባበቅ የአጀንዳ 2063 ትግበራና አህጉራዊ ትስስር ማህበራዊና የኢኮኖሚያዊ ልማት የሰው ኃይል ልማት ተቋማዊና የፋይናንስ ሪፎርሞች ቀጠናዊ አጋርነት እና አፍሪካ በዓለም መድረክ ያላት ሚና ከተመከረባቸው አጀንዳዎች መካከል ይጠቀሳሉ። ለሁለት ቀናት ሲካሄድ የቆየው 39ኛው የአፍሪካ ህብረት የመሪዎች ጉባኤ የተለያዩ ውሳኔዎችን በማሳለፍ ነበር የተጠናቀቀም። የአፍሪካ ህብረት የመሪዎች ጉባኤ በድንበር ተሻጋሪ ወንዞች አስተዳደር ዙሪያ የተጠናከረ ቀጠናዊ ትስስር እንዲኖር የሚጠይቀውን የዘላቂ ውሃ አቅርቦትና ደህንነቱ የተጠበቀ የንጽህና አጠባበቅ ስርዓትን ማረጋገጥ ለአጀንዳ 2063 ስኬታማነት የሚለውን መሪ ሐሳብ በተያዘው የአውሮፓውያኑ ዓመት የአጉሪቱ መሪ ሀሳብ እንዲሆን አጽድቆታል። ይህ ውሳኔ ነው ከውሳኔዎች መካከል ትልቁ የሚባለው። ህብረቱ የአፍሪካ የውሃ ራዕይ 2026 መርሃ ግብር አካታችና የአየር ንብረት ለውጥን መቋቋም የሚችል የውሃ ደህንነት ማረጋገጥ ስትራቴጂክ ማዕቀፍ በመፍጠር በአጉሪቱ የተቀናጀ የውሃ ሀብት አስተዳደር እንዲኖር እንደሚያስችል ተገልጿል። መሪ ሀሳቡ የሀጉሪቱ ወንዞችና ሐይቆች ላይ የውሃ ንጽህናን ለመጠበቅ የሚያስችሉ ቴክኖሎጂዎችን እና ለውሃ ሰላምና የንጽህና አጠባበቅ ፍትሐዊና ዘላቂ መፍትሄ ለማምጣት የሚረዱ የትብብር አሰራሮችን ማስፈን ያስችላልም ተብሎለታል። አዲሱ የሀጉሪቱ የውሃ ትርክት ውሃ ለኢኮኖሚ ዕድገት፣ ለፈጠራ ስራና ለኢንዱስትሪ መስፋፋት ቁልፍ ሚና እንዳለውን አጽንኦት የሚሰጥ ነው ተብሎለታል። በጉባኤው የቡሩንዲው ፕሬዚዳንት ኤቫሪስት ኒዲሄሽሚ የ2026 የአፍሪካ ህብረት ሊቀመንበር ሆነው ተመርጠዋል። ብፁዕ ወቅዱስ አቡነ ማትያስ የአብይ ጾምን ሱባኤ በማስመልከት አባታዊ መልእክት አስተላለፉም። ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ዘኢትዮጵያ ወጨጌ ዘመን በረተክለ ሃይማኖት ሊቀጳጳስ ዛክሱም ሰኞ የሚጀመረውን የ2018 የጌታችን የአምላካችን የመድኃኒታችንና የኢየሱስ ክርስቶስ የአብይ ጾም ሱባኤ በማስመልከት አባታዊ መልእክት አስተላልፏል። በመልእክታቸውም ጾም መጾም ከፍቅር መባእልት፣ ከፍቅረ ነዋይና ከፍቅረ ሲመት ፍላጎት ጨርሶ መራቅ መሆኑን ገልጸዋል። የጾም ዋና ዓላማ ስጋዊ ፍላጎትን መግራት በምትኩ ደግሞ መንፈሳዊ ፍላጎትን ማጎልበት እንደሆነ ተነግሮናል ያሉት ቅዱስነታቸውም በመሆኑም ይህንን መርሃ ግብር ጠብቀን መጾም ግዴታችን ይሆናል ሲሉ መልእክት አስተላልፈዋል። የጾሙ ዓላማውና ግቡ ጽኑ ሃይማኖትን፣ እውነተኛ ፍቅርን፣ ዘላቂ ሰላምን፣ ልባዊ አንድነትን፣ የማይናወጽ ፍትህንና እኩልነትን፣ ወሰን የሌለው ርኅራሄን በውስጣችን ብሎም በዓለማችን ማስረጽ እንደሆነ በውል ተገንዝበን ጾሙን መጾም ይገባናል ሲሉም ገልጸዋል። በጾሙ ወቅት ከልብ በመጸለይ የተራቡትን በማጉረስ የታረዙትን በማልበስ የተጠሙትን በማጠጣት የተጣሉትን በማስታረቅ ፍትህ ለተነፈጉትም እውነተኛ ፍትህን በመስጠት ጾሙን መጾም እንደሚገባ አባታዊ መልእክታቸውን አስተላልፈዋል። የኢትዮጵያ ብሔራዊ ባንክ ሰሞኑን በውጭ ምንዛሬ መመሪያ ላይ 19 አዳዲስ ማሻሻዎችን አድርጓል። ከነዚህ መካከል ኢትዮጵያውያን እስከ 3 ሺህ አሜሪካን ዶላር የሚደርስ ገንዘብ በውጭ ለሚኖሩ ዘመዶቻቸው ለእርዳታ እንዲልኩ መፍቀዱ ዋነኛው ነው። በተጨማሪም የውጭ ምንዛሬ ሂሳብ ያላቸው ደንበኞች ለትዳር አጋራቸውና ለልጆቻቸው የትምህርት የህክምናና የጉዞ ውጪዎችን መክፈል የሚችሉበትን አሰራር የዘረጋ ሲሆን ባንኮችም ለዓለም አቀፍ ግብይት የሚያገለግል የኤሌክትሮኒክስ ካርድ ለደንበኞቻቸው ያቀርቡ ተፈቅዶላቸዋል። ሌላው ጉልህ ለውጥ የተባለው ለትምህርትና ለህክምና የሚደረጉ ቅድመ ክፍያዎችን የሚመለከተው ሲሆን ያለ ቪዛና የአውሮፕላን ትኬት እስከ 20 ዶላር የሚደርስ ክፍያ መፈጸም ተፈቅዷል። እንደዚሁም የውጭ ምንዛሬ ቁጠባ ሂሳብ ለመክፈት ቀደም ሲል ይጠየቅ የነበረው የ100 ዶላር ዝቅተኛ ገደብ ተነስቷል። የውጭ ምንዛሬ ቢሮዎችም የያዙትን የጥሬ ገንዘብ መጠን ከካፒታላቸው ወደ 25 በመቶ ማሳደግ እንዲችሉና ለተለያዩ ህጋዊ አገልግሎቶች ማለትም ለቪዛና ለፓስፖርት ጭምር የውጭ ምንዛሬ ሽያጭ እንዲያከናውኑ ተፈቅዶላቸዋል። ይህ የማሻሻያ እርምጃ የምንዛሬ አስተዳደሩን ቀላል ለማድረግ እና ግብይቱ ወደ ህጋዊ መስመር እንዲገባ ለማገዝ የታለመ ነው ተብሏል። ምንም እንኳን ባለሙያዎች ማሻሻያውን በበጎ ቢመለከቱትም የአገሪቱን የውጭ ምንዛሬ ጥረት በዘላቂነት ለመፍታት ግን ተጨማሪ ቁልፍ ስራዎች እንደሚያስፈልጉ እየተጠቆመ ነው። በአሁኑ ወቅት ማንኛውም ነዋሪ ይዞት የገባውን የውጭ ምንዛሬ ያለ ጉምሩክ ሰነድ በባንኮች በኩል መመንዘር ወይም በሂሳቡ ተቀማጭ ማድረግ የሚችልበትም እድል ተመቻችቶለታል። ተያያዘ ዜና የኢትዮጵያ ብሔራዊ ባንክ ያወጣውን መመሪያ ተከትሎ ባለፉት ሳምንታት በከፍተኛ ሁኔታ ጨምሮ የነበረው የጥቁር ገበያ የውጭ ምንዛሬ ዋጋ መቀነስ ጀምሯል ተባለም። ብሔራዊ ባንክ በውጭ ምንዛሬ አሰራር ላይ ተጥለው የነበሩ በርካታ የቁጥጥር ቅድመ ሁኔታዎችን እና ክልከላዎችን በከፍተኛ ሁኔታ ማላላቱን የካቲት አራት ቀን 2018 ዓ ም ባወጣው መግለጫ ማስታወቁ ይታወሳል። ይህንን ተከትሎ ባለፉት ሳምንታት የቻይና አዲስ ዓመትን እና ተያያዥ ጉዳዮችን ተገን በማድረግ አንድ የአሜሪካ ዶላር በጥቁር ገበያ እስከ 190 ብር የነበረ ቢሆንም በአሁኑ ወቅት ግን ዋጋው እየቀነሰ ነው ተብሏል። ለዚህ የዋጋ ቅናሹ ዋነኛው ምክንያት ብሔራዊ ባንክ የወሰነውን ውሳኔ ተከትሎ በጥቁር ገበያው ላይ ያለው የውጭ ምንዛሬ ፈላጊ ቁጥር እየቀነሰ በመምጣቱ ነው ተብሏል። ኢትዮጵያና ፈረንሳይ በቡድን ሀያ ማዕቀፍ ስር የመጀመሪያውን የሁለትዮሽ የብድር ሽግሽግ ስምምነት ተፈራረሙ። የአበዳሪ ሀገራትን ኮሚቴ በአሁኑ ወቅት በሊቀመንበርነት የሚመሩት ፈረንሳይና ቻይና ሲሆኑ ፈረንሳይ ለኢትዮጵያ የአገር በቀል ኢኮኖሚ ማሻሻያ መርሃ ግብር ማሻሻያ ለበጀት ድጋፍ የሚውል 8 ሚሊዮን ዩሮ ለመለገስ ተስማምታለች። በቴክኒካል ድጋፍ መልክም 1.5 ሚሊዮን ዩሮ ለመስጠት መስማማቷ ተገልጿል። ፈረንሳይ ለኢትዮጵያ የማክሮ ኢኮኖሚ መርሃ ግብር ማሻሻያ የመጀመሪያው ምዕራፍ የአንድ ለመቶ ሚሊዮን ዩሮ ድጋፍ ማድረጓ ይታወሳል። ፈረንሳይ በአዲሱ የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ግንባታ ሂደት ሊኖራት በሚችለው ተሳትፎ ዙሪያም የሁለቱ ሀገራት ባለስልጣናት ሰሞኑን ተወያይተዋል ተብሏል። የአካባቢ ጥበቃ ጉዳዮች የሚስተናገዱበት ልዩ ፍርድ ቤት ሊቋቋም ነው። የአካባቢ ጥበቃ ጉዳዮች የሚስተናገዱበት ልዩ ፍርድ ቤት እንደሚቋቋም የአካባቢ ጥበቃ ባለስልጣን አስታውቋል። የአካባቢ ጥበቃ ባለስልጣን የጽህፈት ቤት ኃላፊና የኮሚኒኬሽን ስራ አስፈጻሚ አቶ ተሾመ አቡኔ የፍርድ ቤቱን ለማቋቋም የህግ ማዕቀፍ ሰነድ መዘጋጀቱን አስታውቀዋል። የተለያዩ የዘርፉ አካላት ውይይት እንዲያደርጉና ሀሳብ እንዲሰጡበት ከተደረገ በኋላም ለሚኒስትሮች ምክር ቤት ይቀርባል ብለዋል። ይህ ከተደረገ በኋላ የአካባቢ ጉዳዮች የተናገዱባቸው ልዩ ፍርድ ቤቶች በየአካባቢዎች ይቋቋማሉ ብለዋል። ይህ አሰራር በሌሎች ሀገራት የተለመደ መሆኑንና በኢትዮጵያ በተለይም በካሪቢያን ሀገሮችና የጣሊያን ተሞክሮን መነሻ በማድረግ ለማቋቋም እየተሰራ ነው ብለዋል። የመራጮች ምዝገባ የሚጀመርበት ቀን ወደ የካቲት 28 ቀን ተራዘመም። የሰባተኛው ጠቅላላ ምርጫ መራጮች ምዝገባ የሚጀመርበት ቀን ወደ የካቲት 28 ቀን 2018 ዓም ተራዝሟል ብለዋል የኢትዮጵያ ብሔራዊ ምርጫ ቦርድ። የቦርዱ ሰብሳቢ ሜላተወርቅ ኃይሉ ቦርዱ እያከናወናቸው በሚገኙ ስራዎች ዙሪያ ሰሞኑን መግለጫ በሰጡበት ወቅት ነው ይህንን የተናገሩት። በመሆኑም የመራጮች ምዝገባ የካቲት 7 ቀን 2018 ዓም እንደሚጀመር የተገለጸ ቢሆንም በአዲሱ መርሃ ግብር ወደ የካቲት 28 ቀን 2018 ዓም መራዘሙን አስታውቀዋል ኢትዮጵያ በማገዶ ጭስ ብክለት ሳቢያ በየዓመቱ 8 ቢሊዮን ዶላር የሚገመት ሀብት ታጣለች ተባለም። ጠቅላይ ሚኒስትሩ ያስጀመሩት የአረንጓዴ ልማት አሻራ ደግሞ ይህንን ሊያሻሽል ይችላል ተብሏል። ሪፖርተር እንደዘገበው በኢትዮጵያ በባህላዊ የምግብ አበሳሰል የጭስ አመንጪ ማገዶ ጥገኝነት ምክንያት በሚፈጠር ብክለት በየዓመቱ 8 ቢሊዮን ዶላር የሚገመት የአገር ሀብት እንደምታጣ የተባበሩት መንግስታት የልማት ድርጅት ሰሞኑን ያወጣውን ሪፖርት ጠቅሶ ዘግቧል። የተመድ የልማት ድርጅት ዩኤንዲፒ እንደ አውሮፓውያኑ ዘመን መቆጣጠር ፌብሩዋሪ 226 የመጀመሪያ ሳምንት ላይ ባወጣው ሪፖርቱ ኢትዮጵያ ማገዶ በመጠቀም ምክንያት 4 ነጥብ 2 በመቶ የሚሆነውን ጥቅል ሀገራዊ ምርት በየዓመቱ ታጣለች ተብሏል። የኢትዮጵያ ኤሌክትሪክ አገልግሎት ባለፉት ስድስት ወራት 80 በመቶ የሚሆነውን የኤሌክትሪክ መሰረተ ልማት ግብአቶች ከሀገር ውስጥ አቅራቢዎች አሟልቻለሁ አለም። ኤሌክትሪክ መሰረተ ልማት ለመገንባትና ለማስፋፋት ከፍተኛ ኢንቨስትመንት የሚጠይቅ ሲሆን በ2018 በጀት ዓመት የመጀመሪያ ስድስት ወራት ጥራታቸውን የጠበቁ የተለያዩ ግብአቶችን ለሀገር ውስጥ አቅራቢዎች ቅድሚያ በመስጠት እንዲያቀርቡ አድርጊያለሁ ብሏል። ይህም ሀገሪቱ የጀመረችውን ሀገር በቀል ኢኮኖሚ ለማበረታታትና የሀገር ውስጥ ኢንቨስትመንትን ለማስፋፋት አገልግሎቱ ከወሰዳቸው ትልቅ እርምጃዎች ዋነኞቹ ነው ሲል አክሏል። ከቀረቡው የኤሌክትሪክ መሠረተ ልማት ግብአቶች መካከል የዲስትሪቢዩሽን ትራንስፎርመር አንዱ ሲሆን ባለፉት ስድስት ወራት ብቻ 3944 ትራንስፎርመሮች ከሀገር ውስጥ አምራቾች ቀርበው አገልግሎት ላይ ውለዋል ብሏል። በተመሳሳይ 32 በላይ ኢንሱሌተሮች፣ ከ97 በላይ የትራንስፎርመር ፕሮቴክሽን እቃዎች፣ ከ320 ሜትር በላይ ኮንዳክተርና ኬብሎችን እንደዚሁም ከ21 በላይ የተለያዩ የሃርድዌር እቃዎችን በሀገር ውስጥ አቅርቦት ተሸፍኖልኛል ብሏል። አገልግሎቱ የሀገር ውስጥ አምራቾችን በማበረታታት ጥራት ያለው ግብአት እንዲያቀርቡ የቴክኒካል እገዛ እያደረገ መሆኑን ገልጾ አምራቾች ከአገልግሎት ጋር ውል በመዋል የግብአት ጥራት እየተረጋገጠ እያቀረቡ መሆኑንም ጠቅሷል። አገልግሎቱ ከደንበኞቹ ለሚቀርቡለት የኤሌክትሪክ አገልግሎት ጥያቄዎች በፍጥነት እንዳይመልስ ከሚያደርጉት ምክንያቶች አንዱ የግብአት አቅርቦት ውስንነት የነበረ ቢሆንም ከአገር በቀል አምራቾች በመቀበል የበለጠ ችግሮችን ለመፍታት እየሰራ መሆኑን አስታውቋል። hagernya report